በምዕራብ ሸዋ ዞን በኖኖ ወረዳ ባለፈው ሳምንት ቅዳሜ በሰርግ ሥነ ሥርዓት ላይ በተፈጸመ ጥቃት 27 ሰዎች መገደላቸውና ሌሎች 17 መቁሰላቸውን በወረዳው የቢፍቱ ጃለላ ቀበሌ አስተዳደርና ተጎጆች ለአሜሪካ ድምጽ ተናግረዋል። ጥቃቱ በደረሰበት የግፍቲ ጃለላ ቀበሌ ሊቀመንበር አቶ ነስሩ ኡመር በዕለቱ ከምሽቱ ሶስት ሰዓት ላይ በተወረወረ ቦምብ እና በተከፈተ ተኩስ ከተገደሉት ውስጥ ተጋቢ ሙሽሮችም እንደሚገኙበት ገልጸዋል። ጥቃቱን ተከትሎ የተፈናቀሉት የቀበሌው ነዋሪዎች በችግር ላይ እንደሚገኙ ያመላከተው የኢትዮጵያ ሰብአዊ መብቶች ኮሚሽን ወንጀሉን የሚያጣራ ቡድን ወደ ስፍራው ለመላክ እየተዘጋጀ መሆኑንም ጨምሮ አስታውቋል። ገልሞ ዳዊት ዘገባለሁ። ባለፈው ሳምንት ቅዳሜ ሰኔ 8 ቀን 2016 ዓ ም በኦሮሚያ ክልል ምዕራብ ሸዋ ዞን ኖኖ ወረዳ ቢፍቱ ጃልላ ቀበሌ ልዩ ስሙ ቆንዳላ በተባለ ቦታ በሰርግ አደምተኞች ላይ በተፈጸመ ጥቃት ሁለቱ ሙሽሮችን ጨምሮ በአንድ ቤት ውስጥ የነበሩ 27 ሰዎች መገደላቸውን የአካባቢው ነዋሪዎችና ቀበሌው አስታውቀዋል። በሰርግ ስነ ስርዓቱ ላይ ጉዳት የደረሰባቸው ቤተሰቦች በጊዜው የተፈጠረውን ሁኔታ አስረድተዋል። አቶ ማመድ ሳኔ ስራጅ የኖኖ ወረዳ ቢፍቱ ጃልላ ቀበሌ ነዋሪ ናቸው። ከሰርጓ አድምተኞች መካከል ነበረች ያሏት የአስራ ሶስት ዓመት ታዳጊ ሴት ልጃቸው በዚሁ ጥቃት መገደሏን ይናገራሉ። ሙጫን ግያ ለሊሴ መሐመድ ሳኒ ጀለምት ሊሴ ቁታ ሸንበረት። ልጄ ለሊሴ መሐመድ ሳኒ ትባላለች። የአስራ ሶስት ዓመት አዳጊና የአምስተኛ ክፍል ተማሪ ነበረች። ምሽት ሶስት ሰዓት ገደማ ወደ ሰርግ ቤቱ በሄደችበት በተከፈተ ተኩስና በተወረወረ ቦምብ እርሷም ከተጋቢዎቹ ጋር ተገድላለች። ከቃጠለው ጉዳት የተነሳ ሁሉም ሰው ልጆቹን መለየት አልቻለም ነበር። እንዲሁ አጽማቸውን አንስተን በአንድ ጉድጓድ ቀበር ናቸው። አቶ መሐመድ ጥቃቱን ያደረሱት ጽንፈኛ ሲሉ የጠሯቸው የአማራ ፋኖ ታጣቂዎች ተጠያቂ አድርገዋል። በሌላ በኩል የቢፍቱ ጀለላ ቀበሌ አስተዳዳሪ አቶ ኑስራ ዑመር በዕለቱ ተፈጠረ ያሉትን ለአሜሪካ ድምፅ ተናግረዋል። ዞሌ ስለውሪ ግቢ ያን ቀን ምሽት በሰርጉ ስነ ስርዓት ተካፋያዎች ላይ መጀመሪያ ተኩስ ከፈቱ። ከዚያም የእጅ ቦምብ ወርውረው ቤቱ በእድምተኞቹ ላይ ተቃጠለ። እዚያው የነበሩት ሀያ ሰባቱም ሰዎች በጥቃቱ ተቃጥለው ሞተዋል። ሌሎች አስራ ሶስት ሰዎች ደግሞ ቆስለው ወደ ሆስፒታል ተልከዋል። ከመካከላቸውም አንድ ሰው ሕክምና ጣቢያ ሳይደርስ ህይወቱ አልፈዋል። ሌላ የቢፍቱ ጃሌላ ቀበሌ ነዋሪ ወይዘሮ ፊኒ አባድር በጥቃቱ ሁለት ልጆች እንደተገድሉባቸው ይናገራሉ። ሰርጉ ቦታ ላይ ሁለት ልጆቼ መሐመድ አልይና ሱባ መሐመድ ተገድሏል። ሶስተኛ ልጄ አህመድ መሐመድ ኦስማን ደግሞ ቆስሎ ሆስፒታል ሕክምና ላይ ነው። ጽንፈኛ የፋኖ ታጣቂዎች መንደሩ ጫፍ ላይ የነበረው ቤትን ከፍተው አቃጥለዋል። የኢትዮጵያ ሰብአዊ መብቶች ኮሚሽንም በሰርጉ ስነ ስርዓት ላይ ስለደረሰው ጉዳት መረጃ እንደደረሰው አስታውቀዋል። የኮሚሽኑ ጅማ ቅርንጫፍ ኃላፊ አቶ በዳሳ ለሜሳ ለአሜሪካ ድምጽ ሲናገሩ ይህንን አረጋግጠዋል። አልሚ ዳኒ ረጋቀቤ ከነጋ ፈላሉ ጎሰ ለማኒ ጉዳቱ የደረሰው በሁለት መልኩ እንደሆነ ነው የተረዳ ነው። አንዱ በተኩስ ሌላው ደግሞ በቦምብ ነው። በሰርግ ስነ ስርዓት ላይ ይህ መፈጸሙ ያሳዝናል። በኮሚሽናችንም የአካባቢው ሰላም እንደተሻሻለ ጉዳዩን በጥልቀት የምናጠናው ይሆናል። የቢፍቱ ጃሌላ ቀበሌ ሊቀመንበር አቶ ኑስራ ኡመር ለቦምብ ፍንዳታው የፋኖ ታጣቂዎችን ተጠያቂ አድርገዋል። ይህን ጥቃት ያደረሱት ጽንፈኞች የአማራ ፋኖ ታጣቂዎች ናቸው። ጥቃቱን ከማድረሳቸው ከሶስት ቀን በፊትም በአጎራባች የጅሩ ገመቹ ቀበሌ በሽጉጥና በገጀራ ጥቃት ያደረሱባቸው ሁለት ሰዎች አሁንም በሕክምና ላይ ናቸው። ይህንንም ጥቃት በእቅድ ነው የፈጸሙት። ቀበሌውና ወረዳው ከአማራ ክልል ጋር አይዋሰንም። በነዋሪዎቹና በቀበሌው ሊቀመንበር በጥቃት አድራሽነት ተጠያቂ ከተደረጉት ከፋኖ ታጣቂዎች በኩል ምላሽ ለማግኘት ያደረግነው ጥረት በአካባቢው ይንቀሳቀሳል የተባለ የፋኖ ታጣቂ ማግኘት ባለመቻላችን ምላሽ ማግኘት አልቻልንም ይሁንና አቶ ኑስራት ተጠያቂ ያደረጓቸው የፋኖ ታጣቂዎች ከአማራ ክልል ወሰን የተሻገሩ አለመሆናቸውን ገልጸዋል። ታጣቂዎቹ በቀበሌው የሚኖሩ መሆናቸውንም ገልጸው ከጥቃቱ በኋላ ወደ ጊቤ በረሃ ሽተዋል ሲሉም ተናግረዋል። ከጥቃቱ ተረፉ ያሏቸው መቶ ሃምሳ አባ ወራዎች ወደ ሌላ ቦታ መፈናቀላቸውንም ጠቁመዋል። እስካሁን ለቦምብ ፍንዳታው ኃላፊነት የወሰደ አካል የለም። የኦሮሚያ ክልላዊ መንግስት እንዲሁም የምዕራብ ሸዋ ዞንና የኖኖ ወረዳ ባለሥልጣናትም የደረሰውን ጉዳትም ሆነ ተጠርጣሪዎችን በተመለከተ የሰጡት አስተያየት የለም። ይህ የአሜሪካ ድምፅ የባለሥልጣናቱን አስተያየት ለማግኘት ያደረገው ጥረት አልተሳካም። በሌላ በኩል በዚያው አካባቢ እንደሚኖሩ በስልክ ለአሜሪካ ድምፅ የገለጹ የአማራ ተወላጆች አርብ ሰኔ ስምንት ምሽት ላይ በሰርገኞች ላይ የደረሰው ጥቃት እንዳሳዘናቸው ተናግረዋል። አስተያየት ከሰጡት መካከል አንዱ የሆኑትና ስማቸውን ብንጠቅስ ደህንነታቸው አደጋ ውስጥ እንደሚገባ የተናገሩ ነዋሪ እርሳቸው የሚኖሩት በማዕከላዊ ኢትዮጵያ አብሽጌ ወረዳ ዳርጌ ከተማ መሆኑን ጠቅሰው ከተማውንም ከኦሮሚያ ክልል አመያና ኖኖ ወረዳዎች ጋር የሚጋሩት እንደሆነ ገልጸዋል። ጥቃቱ የደረሰበት ቦታ እርሳቸው ካሉበት በእግር ጉዞ ሀያ ደቂቃ ብቻ እንደሚርቅ የሚናገሩት ነዋሪው በድርጊቱም ሁሉም ሰው ማዘኑን እና ማውገዙን ይናገራሉ። ሁሉም ማህበረሰብ በጣም ያወግዛል። ምክንያቱም ሰርግ ላይ ያለ ህጻናት፣ ሽማግሌ፣ ሙሽሮች ናቸው የተገደሉት። ምንም በማያውቁት ነገር እና ምንም በሌሉበት። ምንም ይሁን ምን የተበደለም ቢኖር በሸኔ ምክንያት የተቆጨ በደል የደረሰበት ቢኖር ህጻናት ላይና ሙሽራ ላይ የሚደረግን ነገር እኛ አካባቢ ማህበረሰብ ያወግዛል። ለምን አበሽ ወረዳ ስንኖር ዳርጌ ከተማ ላይ ከሰባት በላይ ብሄረሰብ ነው ያለው ሰባቱም ብሄረሰብ በአንድ ላይ በሁሉም ነገር በሰርግ ይሆን በመከራ ይሆን በደስታ አንድ ላይ እኩል ወጥቶ ገብቶ የምንኖር ሰዎች እንጂ በብሔር ተጠራርተን የምናውቅ ሰዎች አይደለንም። እንደ ዳርጌ ከተማ ሌላው በተመሳሳይ ምክንያት ስማቸው እንዳንጠቅስ ጠይቀው አስተያየት የሰጡኝ የዳርጌ ከተማ ነዋሪ ጥቃቱን ያደረሱ ተካላት ማንነት እንደማያውቁ ገልጸው፣ ሆኖም በአካባቢው የሚንቀሳቀስ የፋኖ ታጣቂ እንደሌለ ተናግረዋል። ፋኖ የሚባል ነገር እዚህ አካባቢ ላይ አይተንም ሰምተንም አናውቅም። ያ ፋኖ ፋኖ ብሎ የሚፈርጁት ለማጥቃት የፈለጉትን ማህበረሰብ የማጥቂያ መንገድ እንዲሆናቸው እንጂ ፋኖ የሚባል የተደራጀ የሚንቀሳቀስ የታጠቀ ኃይል ምንም የለም። እዚህ ገበሬውን ቤቱ ላይ ቁጭ ብሎ ሊገሉትና ሊያቃጥሉት ሲመጡ ለመከላከልና ለማስደንገጥ የተኮሰውን ጭምር ነው ፋኖ እያሉ እንትን ያለው። ፋን ነው የሚባል የታጠቀ እና እንትን የሚባል ኃይል አናውቅም። ያንን ድርጊት እናወግዛለን። በመጀመሪያ ያን ድርጊት ማንም ያደርገው ማል የሰው ልጅ ላይ የደረሰ ድርጊት ነው። እኔ በበኩሌ አማወግዘው ነገር ነው በአንጻሩም የቢፍቱጃ ሌላ ቀበሌ ጥቃት በደረሰ ማግስት የአማራ ተወላጆች ላይ ተወስደዋል ባሉት የበቀል እርምጃ ሰዎች መገደላቸውን አስተያየት ሰጪዎች ተናግረዋል። የመከላከያ ሰራዊት አካባቢው በመሰማራቱ አሁን አንጻራዊ መረጋጋት መኖሩን የተናገሩት አስተያየት ሰጪዎች ከሚዋሰኗቸው የኦሮሚያ ክልል ወረዳዎቹ ጥቃቱን በመፍራት በርካቶች እነርሱ ወደሚኖሩበት የማዕከላዊ ኢትዮጵያ አካባቢ ሸሽተው እየመጡ መሆኑንም ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዳማ